መድረክ በጉባኤው ዋነኛ ትኩረት አድርጎ የተወያየበት የሀገሪቱ ሰላምና መረጋጋት ላይ መሆኑን የፓርቲው ሊቀመንበር ፕሮፌሰር መረራ ጉድና ለአሜሪካ ድምጽ ተናግረዋል። በአንዳንድ የሀገሪቱ አካባቢዎች የሚደረጉ ጦርነት በየአካባቢው የሚገኙ የህብረተሰብ ክፍሎች ተጎጂ ከመሆናቸውን ባሻገር የመገናኛ አውታሮች በመቋረጣቸው ለማህበራዊና ኢኮኖሚያዊ ቀውስ ተዳርጓል የሚለው በጉባኤው ከወጣ የአቋም መግለጫ ውስጥ ዋነኛ መሆኑን የመድረክ ሊቀመንበር ፕሮፌሰር መረራ ጉዲና አስረድተዋል። ችግር አለ ብሎ ከሚገምታቸው የፖለቲካ ኃይሎች ጋር መደራደርና ችግሮችን መፍታት አለበት። እንደሚታወቁ አንዳንድ አካባቢዎች አወለጋ ወደ አራት ዞኖች አካባቢ፣ ጉጂና ቦረና ወደ ሶስት ዞኖች አካባቢ ሰፊ የሆነ ችግር አለ። የሰላም እጦት ችግር አለ። ህዝብ ብዙ ቦታ እየጨሄ ነው። ሰላምና መረጋጋት መንግስት በቀላሉ መፍተር አልቻለ ስለዚህ መንግስት ለድርድርና ለንግግር ቅድሚያ መስጠት አለበት። በወታደራዊ ሀይል ብቻ ችግሮችን ለመፍታት መንቀሳቀሱ ውድ ዋጋ ያስከፍላል። አሁንም ውድ ዋጋ እያስከፈለ ነው። እንዳሁም አንዳንድ ቦታ ለወለጋ አካባቢ እና ጉጂ እናንተ በመጣመት ቀላል ያልሆነ ረሃብም ሊፈጠር ይችላል። የምርጫ ችግርን ብቻ ሳይሆን መንግስት እንግዲህ ሰላምና መረጋጋት ለመፍታት በዋናነት እንዲሰራ ጉዳዩ ከሚመለከታቸው ሀይሎች ጋርም መደራደሪም መነጋገርም እንዲጀምር መድረክ በዚህ በኩል ፌዴራሲዮን ለማድረግ ዝግጁ መሆኑን በተጨማሪም መንግስት የዜጎችን ህይወት ያጠፉ ዜጎችን ያፈናቀሉና ቤተ እምነቶች ላይ ጉዳት ያደረሱ ግለሰቦችም ሆኑ ቡድኖችን ለፍርድ አቅርቦ አስተማሪ የሆነ የቅጣት እርምጃ ሊወሰድባቸው እንደሚገባ ጉባኤው ከተወያየበት ፍሬ ነገሮች መካከል መሆኑን ገልጿል። በተለያዩ የሀገሪቱ አካባቢዎች የሰላም እጦት በተመለከተ ሰሞኑን የህዝብ ተወካዮች ምክር ቤት አባላት ተመሳሳይ ጥያቄ አንስተው በጉዳዩ ላይ ጠቅላይ ሚኒስትር አቢ ጥያቄ አይመድ መልስ ሰጥቷል። አሁን የለውጥ ኃይልና መንግስት ያለበት ስቴጅ የሞት የሽረት የመጨረሻው ከፍተኛ ፈተና የተሞላ ወቅት መሆኑን መገንዘብ ያስፈልጋል። ይህንበት ጉዞ ከመጣው ኪሳራ በላይ የሀገሪቱን አጠቃላይ ህልውና ሊፈታተን የሚችል የነበረ ቢሆንም ያን ማስቀረት ቢቻልም ተፈጥሯዊ በሆነ የተቋም ግንባታና ተፈጥሯዊ በሆነ የማድረግ አቅም ግንባታ ውስንነት ይህ የሴራ ፖለቲካ ያልተገቡ ስርዓት አልበኝነት በየአቅጣጫው የሚታዩትን በተሟላ ደረጃ ማስቆም ፈተና ሆኗል ነገር ግን ለዚህ ምክር ቤት ማረጋገጥ የምፈልገው በአጭር ጊዜ የሴራ የሽብር ፖለቲካውንም አሸንፈን ኢትዮጵያን የምናስቀጥል መሆኑን ግን በልበ ሙሉነት ልገልጽላችሁ እችላለሁ። መድረክ ከአምስት የአባል ፖለቲካ ፓርቲዎች ውጪ ከሌሎች ተፎካካሪ ፓርቲዎች ጋር ጥምረት ፈጥሯል ወይ ብለን ለጠየቅናቸውም ፕሮፌሰር መረራ ተከታዩን መልስ ሰጥቶናል። ከመድረክ መድረክ ከሌላ ጥምረት ጋር መስራት እንዲችል አባል ድርጅቶችም ደግሞ በየአካባቢያቸው ጥምረት ፈጥሮ ለመስራት በሚችሉበት ሁኔታ ላይ እንዲሆኑ መንገድ ለመክፈት ነው አንዳንድ ማሻሻያዎችን ያደረግ የፓርቲው ሊቀመንበር እንደተናገሩት ከምርጫ በፊት በሀገሪቱ ሰላምና መረጋጋት እንዲኖር መሰራት አለበት ካሉ በኋላ ፓርቲያቸው በሰላም ጉዳይ ላይ ጠንክሮ እንደሚሰራም ተናግረዋል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ አመሰግናለሁ። ፀሐይ፣ የተከበራቸው አድማጮች ቀደም ሲል አስተዋውቂ የነበረው ከኮሮና ቫይረስ ወረርሽኝ የኢትዮጵያ ምላሽ ጋር የተያያዘ ዘገባ ዘግየት ብሎ ይቀርባል። ይቅርታ ጠይቃለሁኝ። ለድምፁ መዘዋወር